የባህል መድረክ ዛሬ ጠዋት አንድ ታክሲ ከጀርባው ጽፎ ያየሁት እስከ ዛሬ ድረስ ካየኋቸው ጽሑፎች ሁሉ የተለየ ነው። እስከ ዛሬ ሳይ የነበረው እያየህ ንዳ፣ አትከተለኝ፣ ብትገጨኝ ዋ። የዛሬው ግን ለየት ያለ ነው። ይሄው ነጋ ደግሞ ሰው ፍለጋ ይላል። የልቡን ነው የተናገረው። የጠቅላይ ሚኒስትር አብይ አህመድ አንደኛ ዓመት በዓለ ሲመትን በማስመልከት አዲስ አበባ ሚሌኒየም አዳራሽ የተካሄደውን ልዩ ዝግጅት መድረክ የመራው አንጋፋው የመድረክ ንጉሥ አርቲስት ደበበሸቱ በመድረኩ ከተናገራቸው መካከል የተወሰደውን ነው ያደመጥ ነው። ጤና ይስጥልኝ አድማጮች እንደምንሰነበታችሁ። ጠቅላይ ሚኒስትር አብይ አህመድ የሚመሩት የለውጥ እርምጃ አልፎ አልፎ ተቃውሞ ባይለየውም አሁንም ከፍተኛ የሆነ ሕዝባዊ ድጋፍ አልተለየውም። የጠቅላይ ሚኒስትሩ በዓለ ሲመት አንደኛ ዓመት በሚሊኒየም አዳራሽ በይፋ በተከበረበት ወቅትም የኪነ ጥበብ ሰዎች ያቀረቧቸው መነባነብ፣ ስነ ግጥም፣ በባህላዊ የሙዚቃ መሳሪያ የተዋዛ ዘፈን ይህንኑ ጠቋሚ ነበር። ኢትዮጵያ ራጂ ሴናን ድልባ ከፈጎፍ ከንዲዮ ኬሱማ ወኒ መርቱ በርካታ ታዳሚዎችን ያስደመመችው ሕፃን ሴኒት በሶስት የተለያዩ ቋንቋዎች በሚሌኒየም አዳራሽ ካቀረበችው መነባነብ የተወሰደ ነበር። ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ለጥበብ ቅርብ እንደሆኑ ይታመናል። አብይ በብዕር ስም መጽሐፍ እንዳሳተሙም ይታወቃል። የጠቅላይ ሚኒስትሩ ከጥበብ ጋር ያላቸው ቅርበት ስልጣን ከያዙም በኋላ አለማቋረጡን ብዙዎች ይናገራሉ። ይኸውም በተለያዩ መድረኮች ብቅ ሲሉ መታየታቸው፣ የኪነ ጥበብ ሰዎችን ወደ ጽፈት ቤታቸው መጋበዛቸውና ማወያየታቸው ለጥበብ ያላቸውን ቅርበት ብሎም የጥበብን ኃይል ምንነት ጠንቅቀው የተረዱ ለመሆኑ ምስክር ነው። ባለፈው ማክሰኞ ምሽት አዲስ አበባ ሚሌኒየም አዳራሽ ላይ የተካሄደውን ይፋዊ ዝግጅት የመራው አንጋፋው አርቲስት ደበበ እሸቱ እንደሚለው ከሆነ ደግሞ ሙዚቃ ቋንቋን ማወቅ አይጠይቅም። ሁለተኛ ኢትዮጵያዊነት አማራጭ የማይገኝለት ነው። ምንድነው እንግዲህ ጠቅላይ ሚኒስትሩን ሂደት ዝም ብለሽ ብታዩ ከመጀመሪያው ቀን ጀምሮ ሲያነጋግሯቸው የነበሩ የተለያዩ የሙያ ክፍሎች ነበሩ እና የኪነ ጥበብ ሰዎችንም ለብቻቸው ሰብስበው በኪነ ጥበብ ቋንቋ አነጋግረዋል። የምህንድስናውንም፣ የሕክምናውንም የተለያዩ መስሪያ ቤቶችን ባለሙያዎች እየሰበሰቡ ሲያናግሩ ሰውየው ያላቸው ብቃት እና እውቀት በጣም ሰፊ መሆኑን ያሳይሻል። እና ይህንንም ጉዳይ ያሳሰባቸው አንደኛ ሙዚቃ ቋንቋ ማወቅ አይጠየቅም። ኢትዮጵያዊነት ደግሞ አማራጭ አይገኝለት ነው። ልክ እንደ ሙዚቃው ህብር ያለው ነው። ሙዚቃን አዳምጠሽው ቋንቋውን ባይገባሽ፣ በሙዚቃዎቹ ምት ስሜትሽ ረክቶ ልታደንቂ የምትችይ ጥበብ ነው። ግጥም ያቀረቡትም ልጆች ባለሙያዎች ቢሆኑም ከዛች ከህፃን ልጅ ጀምሮ ኢትዮጵያ እያለች ነው እኮ ግጥሙን ያቀረበችው። በእንግሊዝኛ፣ በአማርኛ፣ በኦሮምኛ ነው ያቀረበችለን። እቺ ህፃን ልጅ ኢትዮጵያ ማለትን ልክ እንደናቷ ኢትዮጵያ ማለት የቻለችው ያ መድረክ በመዘጋጀቱ ነው። የግጥምን ኃይል ደግሞ አሳይንታናለች። ሌሎችም የቀረቡ ባለሙያዎች እነ ማህሙድ እና ለማየሆን ያየሽ እንደሆነ ህብረት ያስፈልጋል፣ አድመሆን ያስፈልጋል። ኢትዮጵያ እንዳትፈርስ፣ ኢትዮጵያ አደጋ ውስጥ እንዳትገባ የሁላችን ተሰባስቦ እጅ ለእጅ ተያየ ነው ጥቃቅኖቹን ነገሮች ወይም በየቦታው እነዚህ ፍል ብልጭ ብልጭ የሚሉ ችግሮችን ለጊዜው ተቻችለን ኢትዮጵያን መሰረቷ ላይ እናስቀምጥና ከዚያ በኋላ ስለሚቀጥለው ጉዳይ መነጋገር እንችላለን። ትንሾቹን ነገሮች እያነሳን ስለነሱ እንወያይ ማለት የኢትዮጵያን ጥፋት ለሚፈልጉ ኃይሎች እኛ ተጨማሪ ጉልበት ነው የምንሆናቸው። ያን እንዳንሆን መጠንቀቅ ያለብናል ለሀገራችን ስንል ለሚመጣው ትውልድ ስንል፣ ችን ሀገር ማቆየት መቻል አለም። እና ጠቅላይ ሚኒስትሩ የተናገሩት ነገር ኦሮሚያ ብሎ ኢትዮጵያ ካላለ፣ ትግራይ ብሎ ኢትዮጵያ ካላለ፣ አማራ ብሎ ኢትዮጵያ ካላለ፣ ጋምቤላ ብሎ ኢትዮጵያ ካላለ፣ ደበበ ብዬ ዝም ካልኩ እኔ ይሄኛው ደበበ ልሆን አልችልም። ልክ ጠቅላይ ሚኒስትሩ እንዳሉት ይህኔን እኔ የሚገልጸው ደበበ እሸቱ ተብዬ በሙሉ ስሜ ስጠራ ነው። ስለዚህ ኢትዮጵያ የሚለው ነገር እንደ እንደ ጃንጥላችን ነው፣ መሰብሰቢያችን ነው፣ የአንድነታችን አርማችን ነው። እና ይሄን ነው ያ መድረክ የትላንቱ መድረክ ያሳየን። ይሄንን ነው ለእኔ ደግሞ ትልቅ ልዩነት አለ። እዛ ትናንትናው መድረክ ላይ ቀርቦ ያንን ፕሮግራም መምራት መቻል፣ ያንን እድል ማግኘት ለእኔ ትልቅ ነገር ነው እና ደስ ብሎኛል። ነው እንደው አልከበደህም? በሚሊዮን የሚቆጠር ህዝብ ነው በአለም ዙሪያ ያለ ኢትዮጵያዊ በቀጥታ ሲመለከት ይሄ ነበረው፣ አልተደናገረህም? እኔ እኔ አልተደናገረኝ ምክንያቱም ውስጤ ያለውን የኔን ፍላጎት ነው እንደ ኢትዮጵያዊ ላለፉት ብዙ አመታት ካሳለፍኳቸው ከመንግስት ጋር ሰርቻለሁ ማለት በተለያዩ መንግስታት ስር ሆኜ ሰርቻለሁ፣ ማንም ኢትዮጵያዊ እንደሚሰራው እና በዚህኛውም አለሁ ነገር ግን በእነዚህ ሁሉ የተጠራቀመውንና ብሶትም መወጫ ነው ለእኔ የነበረው። ብሶቴ ግን በቂም በቀል አይደለም፣ የተነፈኩትን ኢትዮጵያዊነት መልሼ በማግኘት ከዛ አኳያ ነው። እና እኔ ግር አላለኝም፣ በፍጹም ግር አላለኝም። ግን ከተነገረኝ ቀን ጀምሮ ሳስብበት ነበረ፣ ምንድን ነው ማድረገው? እዛ ላይ ወጥቼ ለዲሞክራሲ ነው እንዘፍናለን ብሎ ፕሮግራሙ የተዘጋጀው ያመዘክር ችም፣ ሙዚቃ እናዳምጥ፣ ደስ ይበለን፣ አመት ሞላው ችግር ማነቆ ሁሉ አልፎ እዚህ ደረሰ። በቀጣዩ የኢትዮጵያ ግነት የድ ሊደርስ ይችላል እኛስ ምን ድጋፍ ማድረግ አለብን። ይህንን ነበር ሳው ጠነጥን የነበረውና እንግዲህ አንቺ ደስ ብሎኛል ተሳክቷል ካልሽ ትክክል ለኝ ማለት ነው ያሰብኩት ሰዎች የዘረፉትን አስመላሽ፣ ገድለው የጣሉትን አፈላላጊ፣ ያፈናቀሉትን ዜጋ አስፋሪ ሆነዋል። ማህበረሰባችን የስነ ምግባር አረም ለማብቀል ተስማሚ ሆኗል። ሰው ሲቃጠልና ተዘቅዝቆ ሲሰቀል ኳስ እንደሚያይ ተመልካች ከቦ በሚመለከተው በሩን ዘግቶ በሚታዘበውና ያንን ዜና ሰምቶ ቤቱ ገብቶ በሚተኛው መካከል ልዩነት የለም ሲሉ በሚሌኒየሙ መድረክ ላይ ጽሑፍ ያቀረቡት ደራሲ ዶክተር በድሉ ዋቅጅራ የስነ ምግባር እሴታችንን ልንፈትሽ ልናጠናክር እንደሚገባ ተናግረዋል። የሥነ ምግባር እሴት ስንል አየሽ እስ በማንኛውም ሀገር ላይ ያውም ካልቸር ሶሳይቲ ውስጥ የሚመሰረትባቸው በጣም ጠንካራ የሆኑ ምክንያታዊ መሰረቶች አሉት። እነኛን ምክንያታዊ መሰረቶች ሳያዛንፍ የተመሰረተ ሲሆን ነው። ለምሳሌ እንደዚህ እውነትን፣ ፍትህን፣ ለጋራ ጥቅም መስራትን እነኚህ በማንኛውም ሶሳይቲ በማንኛውም ስርዓት ውስጥ አይቀየሩም። ምን ይላቸዋል? ስትሮንግ ኢቲካል ስታንዳርድ ይባላሉ በጣም ጠንካራ የሆነ ምክንያት ላይ የተመሰረቱ ከዘመን ዘመን የማይለዋወጡ እሴቶች ሲሆኑ ነው። አንድ ማህበረሰብ ጠንካራ የሆነ የስነ ምግባር እሴት አለው የምንለው እንግዲህ፣ በተለይ አሁን ወጣቱ ይሄ እሴቱ ተሸርሽሯል፣ ይሄ እሴቱን እያጣ ነው የሚል ትችት ከብዙዎች ይሰማል። እና ግን ለዚህ ተጠያቂው ማን ነው? ወጣቱ ይህንን እሴት እንዳያጣ ምንድን ነው መደረግ ያለበት? እኔ ጽሁፌን አይተሽ እንደሆነ በቅርብም አንድ መጽሐፍ አለኝ በዚህ ጉዳይ ላይ የሚወጣ እና ወጣቱ ብለሽም ብቻውን እንትልት እንደ ሶሳይቲ ነው። ምክንያቱም ማህበረሰቡ ተያይዞ ነው ወጣቱ። አሁን አንቺ ጀርመን ያለሽው አንድ ሰው ሲገደል ወይም ሲቃጠል ወይም ተጠብቆ ሲሰቀል በፍጹም ቆሞ የሚያየው የለም። አንዲትን ሴት ሄዶ አንድ ሰው ቢዛት ሰክሮ እንኳን አካባቢ ያለው ሰው ተንጀድሮ ሄዶ ይይዘዋል። ምንም ወንጀል እንዲሰራ አይፈቅድለትም። ልክ ነው። እኛ ሀገር ቆሞ ያያል አሁን አይተሽ ከሆነ ሻሸመኔ ላይ ከቦ ያያል። ሌላው ደግሞ እንዲሆነ ብሎ እዛው ሻሸመኔ ገብቶ ይተኛል ቤቱ ምንም እንዳልሆነ። ሶ ራሱን ፕሮቴክት ማድረግ ጀምሯል። ሶሳይቲው ወጣቱ የምትየው አይደለም፣ የተያይዘን ነው እንደ ማህበረሰብ ስነባር፣ ሁላችንም ድርሻ አለን። ሶ ከዛ ውስጥ ለመውጣት ሁሉንም መሰረት ያደረገ ነገር ነው መሰራት ያለበት። በተለይ እኛ ሀገር ሲስተሙ ተበላሽቷል። ይህንን ሲስተም ወይም ደግሞ ይህንን ምንድን ነው የምንለው የአሰራር ስርዓት የአኗኗር ስርዓት ወ የምንደው የማህበረሰብ ነገር እንዴት ነው ልናስተካክለው የምንችለው? ይሄንን ማስተካከል የሚቻለው የውልሽ ከመንግስት ነው። አንድ አንድ ጸሐፊ ምን ይላል፣ አሁን ስሙ ትዝ አይለኝም። ኮራፕትድ የሆነ መንግስት በምንም ተአምር ይሄንን ሊያስተካክል አይችልም። ውልሽ ያሳ ግማቱ ካናቱ ነው ይባላል። ከላይ ከተበላሸ እሱ ከስሩ ያለው ሊቆጣጠር አይችልም። ስለዚህ ከላይ ጀምሮ ነው የተበላሸው ሲስተሙ። ስለዚህ በመንግስት ጀምሪያ ደረጃ ተቋማት መጠንከር አለባቸው፣ ሲቪክ ማህበራት መጠንከር አለባቸው። በህብረት ነው አዜ ሲስተም ሊሆን የሚችለው። ትምህርት ትምህርት እኮ አሁን የስነ መግባር ትምህርት የለም እኮ ፖለቲካ ነው የሚማሩት ተማሪዎቹ። ቤተ ክህነት የቤተ ክህነት አቋም እኮ ስነ መግባር በማስተማር ረገድ የምታየው ነው። ቤተ ክርስቲያን እኮ አሁን የተቸገረ ማደሪያ አይደለም። መስቀል ቢያዘ ቄሳ ነው የሚጠበቀው፣ ጠመንጃ በያዘ ፌዴራል ነው የሚጠበቀው። ቤተክነቶቹ ኢን ሚሊየንስ በየወሩ አከራይተው ገቢ ያገኛሉ። ገጠር ግን ያሉት ቤተ ክርስቲያናት ጧፍ የላቸውም የሚያስቀድሱበት። አየሽ ሲስተሙ እንዴት እንደተበላሸ። ስለዚህ ቁጭ ብሎ ቤተ ክህነትን እንደ ተቋም ትምህርትን እንደ ተቋም የመገናኛ ብዙኃንን እንደ ተቋም የሚተላለፉ ፕሮግራሞች እኮ ለልጆችሽን የማታሳያቸው ፕሮግራም እኮ ነው ያለው። ይሄ ሁሉ ተቀናይቶ መስራት አለበት፣ በፖሊሲ ደረጃ መነደፍ አለበት። ያኔ ነው ልንወጣ የምንችለው። አመሰግናለሁ። በማህበረሰብ ውስጥ የሚታይ ህጸጽን እንደሚነቅስ እንደ ደራሲ እንደምንደው እንደ ጸሐፊ፣ በሚሊኒየም አዳራሽ የነበረውን ዝግጅት እንደው በአጠቃላይ ይዘቱን እንዴት ለኔ ለእኔ የሚያንገበግበኝንና መጽሐፍ የጻፍኩበትን ጉዳይ ማስተላለፍ መቻሌ። እንደዛ አይነት ነገር ደግሞ በመሪዎቹ ፊት ቀርቤ ስታስተያየት ይሄ የሚያስተምረው እኮ ቶለራንስ አለ፣ ከባህላችንም አንጻር ቶለራንስ አለ። ሰዎቹ ለመስማት አትሊስት ቢያንስ ለመስማት ፈቃደኛ ናቸው፣ ተቃራኒ ሀሳብ። ያ ደግሞ በባህላችን ውስጥ እየዳበረ መሄድ ያለበት ጉዳይ ነው። የመጀመሪያው ለመስማት መፈለጋቸው ነው። ኮንሲደር ያደረጉታል ላያደረጉትም፣ ወደፊት የምናየው ነው። እና በዚህ የለውጥ ሂደት ደግሞ እያንዳንዳችን ኢንፑት ማድረግ ይጠበቅብናል። ያለን ምርጫ እሱ ነው። ሌላ ምርጫ የለንም። ይኸውልሽ፣ ባህላችን ውስጥ ምንድን መሰለሽ፣ ማወደስ፣ የሰራን ያልሰራን መንቀፍ ይቀረናል። የምንፈልገውን ነው። በዚህ አንድ አመት ውስጥ በርካታ ነገሮች በህይወታችን እናቸዋለን። ብለን ያልገመትናቸው ነገሮች አሉ ተደርገዋል እነሱን ይዘን የሚጎለንን ለምሳሌ የተናገሩት ሙሉ ለሙሉ ልናስብበት የሚገባንን ነው። ወደፊት እሱን ይዘን መሄድ አለብን። ለምሳሌ ከባህል አንጻር ቋንቋ አለ። በኦሮምኛ የቀረቡ ነገሮች አሉ። ጥሩ ነው። ነገር ግን የፌዴራል ቋንቋው አማርኛ ነው። የሕፃኗ ልጅ አይተሽ እንደሆነ በእንግሊዝኛም በአማርኛም አቅርበዋለች። ያ በጣም ጥሩ ነበረ። በኋላ የመጣው ግን የኦሮምኛ ያ፣ መድረክ የአማርኛ መድረክ ነው። ለመላው ኢትዮጵያ ሕዝብ የሚተላለፍ መድረክ ነው። ስለዚህ አሁን ባለው ሁኔታ ኦፊሻሊ የስራ ቋንቋ የሀገሪቱ አማርኛ ነው። በአማርኛ ቢሆን ደስ ይለኝ ነበረ። በሌሎች ቋንቋዎች ስላልመጣ ይቅር ሊያሰኝ ይችላል። ሌሎች ስለ ቋንቋ ፖሊሲም ከተነጋገርን ካለው ስፋት አንጻር ኦሮምኛ የስራ ቋንቋ መሆን ነበረበት ከአማርኛ ጋር። ይህን በተመለከተ እኔ በቅርብ የሚወጣ መጽሐፍ አለኝ። ሁለቱም የስራ ቋንቋ መሆን አለባቸው። አለማየሁ እሸቴን ወደ መድረክ ጋብዛለሁ። أنا في قروني أنا أشتري قروني أنا أشتري قروني ታሽ ደበበ እንደው በኢትዮጵያ የፖለቲካ ለውጥ ሂደት አንደኛ አመት ክብረ በዓል ግዙፉን መድረክ እንግዲህ መርተሃል። እንደው የለውጡን አንድ አመት ጉዞ እንዴት ትገመግመዋለህ? ይሄ ይሆናል ብዬ አላሰብኩም። እኔ የዛሬ አመት የመጣው ለውጥ ይመጣል ብዬ እንዲህ አይነት የዲሞክራሲ ጭላንጭል፣ የሰብአዊ መብት ጭላንጭል፣ የፍትህ ጭላንጭል የምናይበት ጊዜ ሌላው ቢቀር አትሊስት መንግስትን በፊት ለፊት የምናማበት ፈቃደኝነት ያለው መንግስት ይመጣል ብዬ በእኔ እድሜ አልጠረጠርኩ። ድንገት ነው ይሄ የመጣው። እግዚአብሔር ፈቅዶ ያመጣው ነገር ይመስለኛል እና የትላንትናውም ቴሌቪዥን ላይ ዝግጅት የመሳሪያዎቹ አሰባሰብ እና ባላገሩ አብርሃም ወልዴ የኢትዮጵያን የባህል ሙዚቃ እድገት እያሳየ በተጓዳኝ ደግሞ አሁን የመጣው የለውጥ ሂደት ተደምሮ አገርን የማዳን ኃላፊነትን መወጣት ትናንሾቹም ነገሮች ተቻችሎ በዋናው ኢትዮጵያዊነት በሚጠነክርበት ጉዳይ ላይ መሰባሰብና አንድ መሆን ለሀገራችን ዋስትና የሚሆን ሆኖ ነው የታየኝን። አርቲስት ደበበሸቱ ከመጋቢት እስከ መጋቢት መድረክ አባቶቻችን ጥይት ጠጥተው ያስረከቡንን አገር የፌስቡክ አርበኞች አረቄ እያጠጡ እንዲያፈርሷት አንፈቅድም። ዛሬም ታዲያ አርቲስት ደበበ እሸቱ በዶች በለ ዲ ደብልዩ የሚያስተላልፈው መልእክት አለ። እኔ የምለው ምንድን ነው ኢትዮጵያን የሚጎዳ ጉዳይ በምንም አይነት መልኩ እየሰራን የእኛን ውድቀት ለሚፈልጉ ሰዎች ተጨማሪ ሀይል መሆን የለብንም። በማንኛውም እድሜ፣ በማንኛውም ሃይማኖት ውስጥ፣ በማንኛውም ፆታ ውስጥ፣ በማንኛውም ክልል ያለ፣ በማንኛውም ሙያ ውስጥ ያለ ኢትዮጵያዊ ኢትዮጵያዊነት እንዳይበላሽ፣ ኢትዮጵያዊነት እንዳይነካ እንዳይጎዳብን፣ ቃሉ እንኳን ራሱ ኢትዮጵያ የሚለው እንዳይጎልብን እያንዳንዱ ኢትዮጵያ ባለበት ቦታ ሆነው መጠበቅ ያለበት ይመስለኛል። ይሄ የዜግነት ግዴታም ነው። አለበለዚያ ዜግነት አይኖረንም። በጎጥ በጎጥ ተከባብለን መቀጠል አንችልም። መቀጠልም የምንችለው ኢትዮጵያውያን ሆነን አብረን ስንቆም ነው እና ማንኛውም ኢትዮጵያዊ ለዚህ መቆም አለበት። ኢትዮጵያን ለማፍረስ ለሚፈልጉ ሰዎች በምንም አይነት መልኩ ተጨማሪ እሳት ልንሆን አይገባም። ይሄ ነው የኔ ልመና፣ የኔ መልእክት ይሄ ነው። አድማጮች ለቃለመጠይቅ መጠይቅ የተባበሩኝን አርቲስት ደበበ እሸቱንና ዶክተር በድሉ ዋግጅራን በዲ ዳብሊው ዶቸ በለስን በማመስገን መሰናዶዬን እዚህ ላይ ይቋጫለሁ። ሀዚብ ታደሰ ነኝ። ጤና ይስጥልኝ።